ለመሆኑ የግጭትና ብጥብጥ ዜና እንዴት ይዘገባል? ዜናና የግል አስተያየት፣ እውነትና ስሜት በግጭቶች ዜና በርግጥ ቦታቸው ምን ይሆን? በቅርቡ በኢትዮጵያ በተደጋጋሚ የደረሱትን ግጭቶችና በንጹሐን ዜጎች ላይ የደረሱ ዘግናኝ ድርጊቶች ጨምሮ የመደበኛ መገናኛ ብዙሃን ሚና እንዲሁም የማኅበራዊ ሚዲያውን ተጽዕኖች እንመረምራለን በጋዜጠኞች የጠረጴዛ ዙሪያ ውይይታችን። አዲስ ሀገር ሽፈራው እባላለሁ። አዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት አስተማሪ ነኝ። አመሰግናለሁ። እኔም ቴዎድሮስ ወርቅ አለማው ወርቅነህ እባላለሁ። ኦሃዮ ክፍለ ግዛት የሚገኘው ኬንት ስቴት ዩኒቨርሲቲ ረዳት ፕሮፌሰር ነኝ። የሚዲያ ኮሚኒኬሽን፣ ጋዜጠኝነት ትምህርቶች ነው ማሰማ። መልካም ለትውውቁ አመሰግናለሁ። በድጋሚ እዚህ አጠገቤ የስራ ባልደረባዬ እንዲሁም ማኔጂንግ ኤዲተሬ ትዝታ በላቸዋለች። ድምጽሽን ታሰሚ ለአድማጮች ትዝታ። እሺ አመሰግናለሁ። እንግዶቻችንን አመሰግናለሁ። አንተንም አመሰግናለሁ አሉላ፣ ይህን ፕሮግራም ለማዘጋጀት ስለተነሳሳ ተነሳሳ አመሰግናለሁ። ትዝታ ጊዜያችን በያዝነው ርዕሰ ጉዳይ ላይ ብዙ የሚያወያይ ይመስላል። ዋናውን የውይይታችንን ትኩረትና በውይይታችን የምንፈትሻቸውን ጭብጦች በመጠኑ ላስተዋውቅ። ግጭት በተቀሰቀሰበት ብጥብጥ በበዛበት ቦታና ጊዜ የጋዜጠኛውና የመገናኛ ብዙሀን ሚና ምንድን ነው? የአድማጭና የተመልካችን እንዲሁም የአንባቢ ሚና በዝርዝር እንመለከታለን። እስኪ አሁን ከመሠረታዊው ጭብጥ ብንነሳ ግጭቶች የሚዘገቡበት አዘጋገብ ከወትሮው የዕለት ተዕለት የዜና አዘጋገባችን በምን እንደሚለይ ምን ልዩ ትኩረት እንደሚሻ እንዲሁም የአሳሳቢነትም ከምን እንደሚመነጭና የምንከተለውን መሠረታዊ አሰራርና የሙያ መርሆች ምንድን ነው የምንከተለው እንደ ጋዜጠኛ ከመሠረታዊ ጥያቄዎች ባሻገር ዶክተር ተሻገር እርስዎን ላስቀድም። ልክ ነው የዕለት ዕለት ዘገባ ወይንም ደግሞ ዘወትር ጋዜጠኛው የሚዘገብበት አካኋንና ግጭቶች ባሉበት ማህበረሰብ ውስጥ ወይንም ደግሞ ወደ ጥልቅ ግጭት ሊቀየሩ የሚችሉ ችግሮች ባሉበት ማህበረሰብ ውስጥ ጋዜጠኛው የሚኖረው ኃላፊነት ልዩ ልዩ ነው። የኃላፊነት ስሜት ሁልጊዜም ቢሆን የጋዜጠኝነት መሰረታዊው መርህ ነው። በኃላፊነት ስሜት ነው መዘገቢያ ያለበት። ለምሳሌ እውነት ለራሱ ሲባል አይዘገብም ይባላል። ለምንድን ነው እንደዚህ የሚባለው? ጋዜጠኛው እንደ ሐኪሙ የሚያደርገው ነገር የሚሰራው ስራ የሚወስነው ውሳኔ በአድማጩና በማህበረሰቡ የሚያስከትለው ተጽዕኖ ስላለ ያንን ተጽዕኖ እየተከተለ ነው የሚዘግበውን ዘገባ መዘገቢያ አለበት። ለምሳሌ የሚነገረው ነገር ወይንም ዘገባው በማህበረሰቡ ላይ ጉዳት ያደርስ እንደሆነ ማመዛዘን መቻል አለበት። ከወትሮው ለየት ተባለ ሁኔታ ዜና ከሚጠይቀው ፍጥነት ገታ ተደርጎ። ምክንያቱም ምንድን ነው ጋዜጠኝነት እውነቱን አቅርበው በፈጥነህ አቅርበው ነው። ደግሞ ፍጥነት በጣም ያስፈልጋል፣ እውነቱንም በጥራት ማቅረብ ያስፈልጋል። እዚህ ጋር ግን እንደው ሰው ልንራመድ ያስቸግረናል። አንዳንድ ጊዜ በአንድ አርታኢ ወይንም ደግሞ የዜና ኤዲተር ሊሰራ የሚችለው ስራ አወዛጋቢ ጉዳዮች ሲያጋጥሙ የዘገባው ውጤት አሉታዊ ተጽዕኖ ሊኖረው የሚችል ከሆነ ሰብሰብ ብሎ በውይይት ጉዳትና ጥቅሙን ለይቶ ዘገባውን የማቅረብ ደረጃ ላይ ልንደርስ እንችላለን። ይሄን ያሳየው የግጭት አዘጋገብ ከእለት ተዕለት ዘገባ ለየት ያለ መሆኑ ነው። በግጭት ማህበረሰቦች ውስጥ ወይንም ደግሞ ተደጋግሞ ግጭት በሚታይባቸው ጥልቅ የሆነ ቅራኔ በሚታይባቸው ማህበረሰቦች ውስጥ ደግሞ የበለጠ ጥንቃቄ ማድረግን ይሻል። ይህ ጥንቃቄ ግን በዘፈቀደ እንደ ግለሰቡ ተጽዕኖና ፍላጎት ብቻ መደረግ ያለበት ነገር ሳይሆን በተቋም ደረጃ፣ በመገናኛ ብዙሀን ደረጃ ግልጽ የሆነና ለአሰራር የሚያመች የጋዜጠኛውንም አቅም ሁልጊዜ መደበኛ የሚያደርግ የአርትዖት መመሪያም ጭምር ያስፈልገዋል። ምክንያቱም የ በእያንዳንዱ የመገናኛ ብዙሀን ተቋም ውስጥ የምናየው አሰራር በአጠቃላይ የጋዜጠኝነት መርህ የሚመራ ነው። በተለይ አሁን በእኛ ሀገር ባለው ሁኔታ ማለት ነው። ነገር ግን የእኛ ሀገር የዘገባ ሁኔታ በተለይ እንደ አሁኑ ባለ ፖለቲካዊ ሁኔታ ውስጥ በተለመደው የጋዜጠኝነት መርህ መራመድ በጣም አስቸጋሪ ስለሚሆን ግጭትን ከመዘገብ አንፃር የተቃኙ ኃላፊነትን ለመወጣት የሚያስችሉ የመገናኛ ብዙኃን የአርትኦት ፖሊሲዎች ጭምር ያስፈልጉናል ማለት ነው። ስለዚህ ጉዳዩ የአንድ ባለሙያ ጋዜጠኛ ብቻ ሳይሆን የብዙ ጋዜጠኞች የህብረት ስራና የተቋም ኃላፊነትም ጭምር ይሆናል ማለት ነው። ይህም የግጭት አዘጋገብን ከእለት ተዕለትና ከወትሮው የጋዜጠኝነት ስራ የተለየ ያደርገዋል ማለት ነው። መልካም በርከት ያሉ ሀሳቦችን አንስተዋል ዶክተር ተሻገር እንድትቀባበሉ በመሀል ጣልቃ እንገባል። ይሄ በእርግጥም ከወትሮ ከእለት ተለት ዘገባዎች የተለየ ምን አይነት ልዩ ጥንቃቄ እንደሚፈልግና ሀላፊነቱ ምን ያህል ከፍ እንደሚል ከአንድ ጋዜጠኛም በላይ መሆኑን በተፈጥሮ ጋዜጠኝነት በህብረት የሚሰራ ነው። በዚህ ጊዜ ደግሞ ይልቁንም የተለየ ሁኔታ መጠየቁን አሳይተዋል። በዶክተር ተሻገር የተባሉ ሀሳቦችን ድግግም እንዳይኖር ማስቀረት ይቻላል። እስኪ በተመሳሳይ ዶክተር ቴዎድሮስ እርሶም የግጭት አዘጋገብን መሰረታዊ ሀሳቦች በተመለከተ። እውነት ነው፣ ዶክተር ተሻገር በጣም በርከት ያሉ ሀሳቦችን ትተዋል። የግጭት አዘጋገብ የዕለት ተዕለት አዘጋገብ በዋነኝነት የሚለይበት እና አይ ቲንክ ጥንቃቄ ተለየ የሚፈልግበት ምክንያት አንዱ የሰው ልጅ ህይወት ኢንቮልቭ የሚያደርግ በመሆኑ ነው እንደሌላው አይነት ጋዜጠኝነት በዛሬ ዕለት ይሄ አዲስ ድልድይ ተመረቀ ወይም ደግሞ በዚህ አካባቢ ይህን የመሰለ አዲስ ስታዲየም ተከፈተ ከሚሉ ዜናዎች ለየት የሚያደርገው ነገር አብዛኛው አድማጭ በአንድ አካባቢ የተከሰተ ግጭትን በአካል ተገኝቶ ሳይሆን በመገናኛ ብዙኃን አማካኝነት የሚሰማው በመሆኑና እነህም ደግሞ የመገናኛ ብዙኃን አካላት የሚጠቀሟቸው ጋዜጠኞች ስለሆኑ የጋዜጠኛውን ሚና ይህንን ዜና በማሰራጨት በጣም በጣም ከፍ ያደርገዋል። ጉልህ ሚና ይጫወታል። ዜናው የሚዘገብበት መንገድ፣ ዜናው ፍሬም የሚደረግበት መንገድ፣ እነኚህ ሁሉ ሌሎች ሰዎች፣ በግጭቱ ዙሪያ ያሉ ሰዎች በሁለቱም፣ በሶስቱም ደግሞ ከዛ በላይ አባላት መካከል የተለያየ አይነት ትንታኔ፣ የተለያየ አይነት አረዳደት ይፈጥር ስለሚቻል የዜናው አዘጋገብ ግጭቱን ይፈታል፣ ግጭቱን ይቀንሳል ወይም ደግሞ ግጭቱን ባለበት ያቆያሉ የሚሉ ሁሉም ተጨባጭ የሆኑ ውጤቶች ናቸው ሊከሰቱ የሚችሉ ናቸው። ስለዚህ ነው ግጭት አዘጋገብ ላይ የጋዜጠኛው ሚና እጅግ እጅግ በጣም ከፍተኛ ነው እና በዚህ ዙሪያም ያለው ስልጠና በዚህ ዙሪያ ያለው ዝግጅነት በተለይ ደግሞ እንደኛ ሀገር አሁን ባለንበት ሁኔታ ከመቼውም ጊዜ የበለጠ አስፈላጊ ስለሆነ ይህንን ከግንዛቤ አስገብቶ እንደሌላው ሌላው አይነት ዜና ሳይሆን የሰው ልጅ ህይወትን ሊወስን የሚችል ስለሆነ በቅርቡ ጊዜ በጣም በብዙ ተጨባጭ ምሳሌዎች ያየነው ነው። ለየት ያለ ብቻ ሳይሆን ልዩ ክትትል፣ ልዩ ዝግጅት፣ ልዩ ስልጠና የሚያስፈልገው የጋዜጠኝነት ዘርፍ። መልካም። የዕለት ተዕለት ስራዎችን ወደሚመለከተው እንሄዳለን። በተለመደው የትህትና መንገድ አንቱ ብዬ ጀምርኩ። ትዝታ እንግዲህ የሙያ አጋሮቻችንም ናቸው። መምህራን ቢሆኑ ጋዜጠኞች ናቸው። ብዙ ጊዜ የኪነ ጥበብ ሰዎችና ጋዜጠኞችን ስናናገር ቀረብ ለማድረግ እንሞክራለን። አንተ እንላለን። እርግጠኛ አይደለም የእናንተን ፍቃድ ይጠይቃል። እኔ አንተ ብትልኝ ይመርጣል። እንደ ተመቻ አሉ። በተለይ ወጣቶች ከሆኑ ለምንድን ነው አንቱ? ምን ወጣትነት እንኳን ይ ቆየነቆይ ዶክተር ተሻገርን ረጅም ጊዜ ነው የማውቀው። እንግዲህ የጋዜጠኛ ነገር ቀረብ ያለውን ስሜት አስፈላጊም ነው። እንደ ወዳጅ እንደ ጓደኛም ረጅም ጊዜ የማውቀው ነው ምንም እንኳን ጊዜው ቢራራቅም አንቱ ብዬ ልልብ ምችልበት ድል የለም፣ ይባላል ጋዜጠኝ አንቱ አይባልም ይባላል። ለምን እንደሆነ እንጃ። እሱም ባይሆን በኋላ ላይ ማንሳታችን አይቀርም ትዝታ። ወደ አንቺ ልምጣ። በዶክተር ተሻገርና በዶክተር ቴዎድሮስ የተባሉትን ተመልክተናል። መሰረታዊ ሀሳቦችን አንስተዋል። ዛሬ ይሄ ነገር በሀሳብ ብቻ የሚነሳ መሆኑ ያበቃ ይመስለኛል። ቤታችን ገብተዋል። የግጭቶች አዘጋገብ ብቻ አይደለም ግጭቶች የተለምዶ የዕለት ተዕለት አጋጣሚዎቹ ደግሞ እየተቀየሩ ነው እና ኢትዮጵያ ውስጥ ያሉ ሁኔታዎች ምናልባትም መቼም ጠብቀን ከምናውቀው ውጭ የመሰከርንበት ጊዜ ነው እና እነኚህ ድርጊቶች እነኚህ ሁኔታዎች ሲመጡ የምንዘግብበት መንገድ ከነ ኃላፊነቱ እንግዲህ በሀገር ውስጥ ያሉትን መገናኛ ብዙሃን ይመለከታል። አዲስ ጊዜ መጥቷል። ሶሻል ሚዲያውን ይመለከታል ሊያመጣ የሚችለውን የተባባሰ ሁኔታ ከግምት አስገብተን እስኪ ከዚህ ንጠቂ ዶክተር ተሻገርና ዶክተር ቴዎድሮስ ያሏቸውን ሀሳቦች ይዘሽ ወደ ኢትዮጵያም ወደሚያስገባን እንስለቅ። እሺ፣ አሉላ፣ አመሰግናለሁ። ሁለቱም እንግዶቻችን ዶክተር ተሻገርም እንዲሁ ዶክተር ቴዎድሮስም ያነሷቸው ነጥቦች በጣም ጠቃሚ ናቸው። ዶክተር ተሻገር መጀመሪያ ሲገልጹት ጋዜጠኝነት ኃላፊነት እንዳለበት ጋዜጠኝነት ራሱ ሙያው ኃላፊነት ነው። ተጠያቂነት እና እውነት የሚሉ ቃላት ሁል ጊዜ አብረው ከጋዜጠኛው ጋር የሚሄዱ ስለሆኑ ያ ጭብጥ ከግንዛቤ መግባት አለበት፣ ስራችንን በምንሰራበት ጊዜ ወይንም የሌሎችንም ስራ በምንመለከትበት ጊዜ። ሌላ ደግሞ አሁን በወቅቱ በሀገራችን ያለው ሁኔታ የሰው ሕይወት ብቻ አይደለም በግጭቱ ምክንያት የሰው ህይወት የሚጠፋ ብቻ ሳይሆን የአገር ደህንነትም አደጋ ላይ የወደቀበት ጊዜ ነው። ስለዚህ ከመቼውም ጊዜ የበለጠ ጋዜጠኞች ከስሜት ነጻ የሆነ እንዲሁም በተጨባጭ ስለ ሁከቱና ስለ ግጭቱን ብቻ ሳይሆን ማህበረሰቦቹ ከግጭት በፊት ምን ያገናኛቸው ነበረ፣ ምንድን ነው ዋጋቸው፣ እነዚህ ማህበረሰቦች የሚሉ ዘገባዎች ላይ ብናተኩር አንደኛ ለማስታወስም ይረዳል፣ ህዝቡንም ግጭት ማብረድም ይቻላል። በነገራችን ላይ ግጭት ማብረድ ዜና ሳንሱር ማድረግ አይደለም። ግጭት ማብረድ አንዱ የሀላፊነት አካል ነው። ግጭት በምናበርድበት ጊዜ ደግሞ እውነትን በሳተ መንገድ አይደለም። ነገር ግን በቃላት አጠቃቀሞቻችን ከሁሉም በኩል ሚዛናዊ የሆነ ዘገባ ለማቅረብ በመሞከር ከግጭቱ በላይ የሆኑ ቅድም እንዳልኩት ህብረተሰቡ በጋራ የሚጋራቸው ነገሮች ላይ አወንታዊ የሆኑ ነገሮች ላይ አጉልቶ በመስራት አንድን ማህበረሰብ በተለይም አሁን እንዳልነው አገራችንንም ለመታደግ ይቻላል። በሙያ ማለት ነው። ኃላፊነቱን በጣም ቀረብ የሚያደርግ አጋጣሚ ተፈጥሯል። እንደሚባለው ከሀሳብ ባሻገር በድርጊት የሚታዩ ሁኔታዎችን ማዛመድ እንድንችል በተለይም ደግሞ በአሁኑ ሰዓት በኢትዮጵያ ያለውን ሁኔታ የሚዘግቡ በሙያቸው የጋዜጠኝነት ስልጠና ያላቸው ሙያውን የሚያውቁ በመደበኛ መገናኛ ብዙኃን የሚያገለግሉ ብቻ ሳይሆኑ በገዛ ፈቃዳቸው የሚዘግቡም አሉ። የመገናኛ ብዙኃን ገጽታ በእጅጉ ተቀይሯል። ሶሻል ሚዲያ ስልክ እስካለው ድረስ አንድ ሰው ያን የራሱ ሊያደርገው ይችላል አብረው የሚመጣውን ኃላፊነት ሳይመለከት ምን አይነት ጥንቃቄዎች መደረግ ይችላሉ ምን መማር ይቻላል የትኞቹ ስህተት ናቸው የትኞቹ አይደሉም። አከራካሪዎችን ኋላ ላይ እናነሳለን ዶክተር ትሻገር ዛሬ ኢትዮጵያ ውስጥ ካለው ሁኔታ ጋር እስኪያዛምዱልን ጥሩ ነው ችግሮቹን ስናይ የተከሰቱበትን አውድ ውስብስብነት ነው መጀመሪያ የምናየው ቀደም ሲል አሉላ እንደጠቆምከው በፊት በሚዲያ ተቋም ወይም በመገናኛ ብዙሀን በተቋም ደረጃ ይሰሩ የነበሩ ዘገባዎች ወይንም ዜና ስንል ተቋማዊ ነው። አንድ ሰው በተሰጥኦ ምክንያት በግሉ ግጥም ሊጽፍ ይችላል፣ ደብዳቤ ሊጽፍ ይችላል። እነዚህ በጣም ግለሰባዊ የጽሁፍ ዘውጎች ናቸው። ነገር ግን ልክ እንደ ህግ ፓርላማ እንደሚያወጣው ህግ፣ ዜናን ደግሞ መገናኛ ብዙኃን ነበር የሚያወጡት እና ግለሰብ ዜና አይጽፍም። ተቋም ነው የሚጽፈው በጋዜጠኛው አማካኝነት አሁን ያለው ቴክኖሎጂ ደግሞ ግለሰቡን ወደ ተቋምነት ቀየረው። አንድ ግለሰብ ለሚሊዮኖች ዜና ያስተላልፋል። ነገር ግን ያንን ሲያደርግ ተቋማዊ ኃላፊነት ከግዴታ ጋር ያልተያያዘ ከተቋም ከተቋምነት ጋር ያልተያያዘ ዝም ብሎ ነጻ የሆነ የግለሰብ ተቋምነት ጠባይ የያዘ ነገር ነው የተከሰተው እና በማህበረሰባችን ውስጥ አንዱ አደናጋሪ ነገር ይሄ ነው። ዜና ከተቋማዊነት ወደ ግለሰባዊነት፣ እንደ ግጥም፣ እንደ ደብዳቤ፣ እንደ ልቦለድ ጽሑፍ ዘውጉ ሌላ ደረጃ ውስጥ የገባበት የገባበትና የምስቅልቅልና የቀውስ ሁኔታ የፈጠረበት ጊዜ ውስጥ ነው ያለ ነው። ድሮ ዜና ሳይሆን አሉባልታ በግለሰብ ደረጃ ይተላለፋል። አሁን ግን በማስ ሚዲያ ደረጃ አንድ ተራ ጋዜጣ ከተማ ውስጥ በሕግ ታውቆ የሚታተም ተራ ጋዜጣ ሊያደርግ ከሚችለው በላይ በአንድ ግለሰብ በዌብሳይት አማካኝነት የሚለቀቀው ዜና ተጽዕኖ በጣም ከፍተኛ ሆኗል። ይሄ ከግለሰቦች አልፎ ልዩ ልዩ ማህበራት፣ ተቋሞች፣ የፖለቲካ ድርጅቶች ወይም አክቲቪስቶች ሁሉ የሚጠቀሙበት ሆኗል። ይሄ ያለንበት አውድ እየተወሳሰበ እንዲመጣ ያደረገ ነገር ነው። በተለይ ደግሞ የመደበኛ መገናኛ ብዙሃን ነጻነት በጣም በታቀበባቸው አካባቢዎች የድረገጾች የዜና ስርጭት በከፍተኛው ደረጃ ሰዎችን ሊስብ ችሏል። የኃላፊነቱም ስሜት እንዳይኖር የሚያደርጉ ልዩ ልዩ የተወሳሰቡ የፖለቲካ ችግሮች አሉበት። እነዚህ ሁሉ ነገሮች ተዳምረው ነው አሁን ያለውን ነገር የፈጠሩት ማለት ይቻላል። አሁን በኢትዮጵያ ውስጥ ያለው የመገናኛ ብዙሀን ቅርጽም እጅግ ውስብስብ ሆኗል። ከሁለት አመት ከአንድ አመት ተኩል ወዲህ፣ ቀደም ሲል መደበኛ መገናኛ ብዙሀን ነበሩን። ማለት በማስታወቂያ ገቢ የሚተዳደሩ ሙያዊ ጋዜጠኞችን ቀጥረው የሚያሰሩ መደበኛ መገናኛ ብዙሀን ነበሩ። የመንግስት መገናኛ ብዙሀን ነበሩ። አሁን ግን ቀደም ሲል ከሀገር ውጭ ሆነው ሲሰሩ የነበሩ እራሳቸውን ከአንድ ወይም ከሌላ የፖለቲካ ተቋም ጋር አያይዘው በማስታወቂያ ገቢ ሳይሆን በፖለቲካ ደጋፊዎቻቸው መዋጮ የሚተዳደሩ ራሳቸውን የአንድ የፖለቲካ አስተሳሰብ አራማጅነት ዓላማ ያስያዙ እንጂ ነጻ ጋዜጠኛ ሆነው እንደማይሰሩ በግልጽ የሚናገሩ የታጋይነት ዝንባሌ ያላቸው መገናኛ ብዙሀን ናቸው። እንግዲህ ሌሎችም አሉ። ያልጠቀስናቸው ብዙ ግንኙነት ቴሌቪዥኖች አሉ። የሃይማኖት ተቋማት ቴሌቪዥኖች አሉ። በዚህ ውስብስብ ሁኔታ ውስጥ የመገናኛ ብዙሀን ተደራሲ የትኛው ምን አይነት መረጃ እንደሚሰጠው ፈርጆ የማየት አቅም ሁሉም አለው ለማለት በማንችልበት ሁኔታ የሚፈጥረው ተጽዕኖ እጅግ ከፍተኛ ሆኗል። ስለዚህ አይነቱ ራሱ ብዙ ነው። የምንሰጣቸውም ኃላፊነት ከዚሁ አንጻር የሚታይ ነው እና አውዱን መጀመሪያ መረዳት ብሩን ለመረዳት ያስችላል የሚል እምነት ነው ያለኝ። መልካም ዶክተር ትሻገር ዋናውን ነገር አስጨብጠህናል። አንተም እየቀላቀልኩ ነው፣ የሚቀጥለውን ሀሳብ ቀድመህ የደረስክበት ይመስለኛል መረጃ በእውነት በተጨባጭነቱ ሳይሆን እንደ ፈቃድ፣ እንደ ስሜት የሚነገርበት ጊዜ ላይ ደርሰናል። መጠየቅ በሌለበት የሰሙትን ብቻ መቀበል ለሚቀለው ሰው ዛሬ መጠየቅ እንኳን ቢፈልግ ማረጋገጥ እንኳን ቢፈልግ አዳጋች የሆነም ሁኔታ አብሮ አለና በዚህ ሁኔታ ውስጥ በዜና ዘገባው የተመልካቹ የአንባቢው የአድማጩ ድርሻ ምንድን ነው የሚለውንም እንድንመለከት ይጠይቃል። ጥርጣሬን መፍጠር ብቻ ሳይሆን ጉዳት ማድረስ የሚችሉ ዘገባዎች በየቀኑ ይሰማሉ። ሌላ ጉዳት ማስከተል የሚችሉበት ሁኔታ ላይ ደርሰዋል። እስኪ ዶክተር ቴዎድሮስ ከዚህ ይውሰድ። ዶክተር ተሻገር ሽፈራው፣ ዶክተር ቴዎድሮስ ወርቃየሁ ወርቅአለማሁ፣ እንዲሁም ባልደረባይን ዝታበላቸውን እንግዶቼን አመሰግናለሁ። ውይይቱ አላበቃም። በሚቀጥለው ሳምንት ፕሮግራማችን እንመለስበታለን።